በጎሳ ፌዴራሊዝም ምክንያት ኢትዮጵያ ወዳልተፈለገ የእርስ በርስ ስልቂት ገብታለች ሲሉ መኢአድና ሰማያዊ ፓርቲ የጋራ መግለጫ አውጥተዋል። ሁለቱ ተቃዋሚ ፓርቲዎች መንግስትን በቸልተኝነትና በዳተኝነት ከሰውታል። መንግስት በበኩሉ ስህተቱ ከፌዴራል ስርዓቱ ሳይሆን ስርዓቱ ካቀፋቸው ኃይሎች አመለካከት የሚመነጭ ነው ብሏል። መለስካቸውማ ዝርዝር አለው። የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ ዛሬ ረፋዱ ላይ በአንድነት ሆነው በጠሩት ጋዜጣዊ ጉባኤ ላይ ኢትዮጵያ የመከባበርና የመፈቃቀር እንዲሁም የመቻቻል ተምሳሌትና ለጎረቤት አገሮች ሳይቀር ምሳሌ ሆና የቆየች አገር እንደነበረች የሚያስረዳ ጽሑፍ አሰራጭተዋል። ጽሑፉ አክሎ ዛሬ ግን ወንድም ወንድሙን ሲገድለውና ሲያሳድደው ማየት እጅግ አሳዛኝ ከመሆኑም ባሻገር አስደንጋጭም ነው ብለዋል። ኢትዮጵያ በአሁኑ ወቅት በዘር ላይ የተመሠረተ ፖለቲካ ባመጣው እውቀት ያጣ የጎሳ ፌዴራሊዝም ምክንያት ወዳልተፈለገ የእርስ በርስ እልቂት ውስጥ ገብታለች ሲል ሰሞኑን በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ አካባቢዎች የተፈጠረውን ግጭት ይገልጸዋል። የኢትዮጵያ ዜና አገልግሎት የፌዴራልና የአርብቶ አደሮች ልማት ጉዳዮች ሚኒስትሩን አቶ ከበደ ጫኔን ጠቅሶ ሰሞኑን ባሰፈረው ዘገባ ለግጭቱ የፌዴራል ስርዓቱን ተጠያቂ ማድረግ እንደማይቻል ዘግቧል። በዘገባው መሰረት ፌዴራሊዝም በራሱ የግጭት ምንጭ ነው ብለው የሚያምኑ ተሳስተዋል ይላሉ ሚኒስትሩ። ስህተቱ የሚመነጨው ከስርዓቱ ሳይሆን በሥርዓቱ ውስጥ ከታቀፉት ኃይሎች ነው። እነዚህ ኃይሎች ወይ ጠባቦች አለዚያም ትምክህተኞች ናቸው። እነዚህ ኃይሎች ደግሞ ከቀድሞው ስርዓት የመጡ ኋላ ቀር አመለካከቶች ናቸው ብለዋል። የሁለቱ ፓርቲዎች የጽሑፍ መግለጫ መንግሥትን በቸልተኝነትና በዳተኝነትም ይከሰዋል። ወይዘሪት ሀና ዋለልኝ የሰማያዊ ፓርቲ ጽህፈት ቤት ጊዜያዊ ኃላፊ መግለጫውን በንባብ አሰምተዋል። ከስህተቱ መታረምና መመለስ እንደ ሽንፈት የሚቆጥረው ገዢ ቡድን መቶ በመቶ ህዝብ መርጦኛል እያለ የሚነግድበትን ህዝብ በቂ ጥበቃ ሊያደርግለት ባለመቻሉ ህዝባችን ለሞትና ለስደት እየተዳረገ ይገኛል። ችግሩንም በቸልተኝነት በመመልከቱና በአፋጣኝ ምላሽ ባለመስጠቱ በገንዘብ ሊተመን የማይችል ውድ የሆነው የንጹሀን ዜጎች ህይወት በከንቱ ሊያልፍ ችሏል። መንግስት ቸልተኛ ሆኗል፣ መፍትሄ ለመስጠትም ዘግይቷል ስትሉ ይህን የሚያሳይ ማስረጃ አላችሁ ወይ ለሚለው የጋዜጠኛ ጥያቄ የመያያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ምላሽ ሰጥተዋል። አንደኛ ይሄ ችለተኝነት ባይኖር በጊዜው ማስቆም ይቻል ነበር። በመሰረቱ የመንግስት ትዕዛዝ እንኳን ሳይጠብቅ በአዋጅ ስልጣን የተሰጠው መከላከያ ማስቆም ይችል ነበር። ይሄ የመንግስት ትዕዛዝ እንኳን ሳይጠብቅ ምክንያቱም በአዋጅ የተሰጠው ስልጣን አለው መከላከያው በወቅቱ የብዙ ሰዎች ህይወት ሳያልፍ ብዙ ሰዎች ሳይሞቱ ብዙ ንብረት ሳይወድም ይህንን ሁሉ ቁጥር ያለው ህዝብ ሳይሰደድ ነገሩን በቁጥጥር ስር ማዋል ይቻል ነበር። መንግስትም ቸልተኝነት አሳይቷል የምንለው ከዚህ አንጻር ነው። ሁለተኛ በአንድ አገር በሁለት በጎረቤት አገር እንኳን ግጭት ካልተነሳ በስተቀር ጦር ድንበር ላይ አይቀመጥም። ከድንበር ገብቶ ነው የሚቀመጠው። የዓለም አቀፍ ህግ ነው። የሁለቱ ክልሎች ታጣቂዎች ግን በዚህ ወሰን አካባቢ ምን ሊያደርጉ ተገኙ? ሁለቱ ፓርቲዎች በአሁኑ ወቅት ለተጎዱ ወገኖች የቁሳቁስና መሰል እርዳታ ለማድረግ እየተዘጋጁ እንደሆኑም አቶ ሙሉጌታ አበበ ገልጸዋል። የተፈናቀሉ ወገኖች ባለን መረጃ መሰረት በርካታ በሺዎች የሚቆጠሩ ከአርባ እስከ ሀምሳ ሺህ የሚደርሱ የኦሮሞ ተወላጆች ተመልሰው ወደ ሀረር ስቴዲየም እንደገቡ መረጃዎች አሉ። በስቴዲየም ደግሞ ድንኳን እንኳን ሳይታልላቸው እንዲሁ በመተለያ ብቻ በዚህ ክረምት ወቅት እንደምታዩት ሀገራችን የክረምት ሰዓት ነው። እየተቸገሩ ያሉበት ነው። የምግብ አቅርቦትም የለም። የጤና ሕክምናም አስፈላጊው ነገር እየተደረገ ስላልሆነ ለእነዚህ ሰዎች ሁሉ ተደራሽ የሆነ እርዳታ እናደርጋለን ባንልም በአቅማችን ግን ለህጻናትና ለሴቶች ቅድሚያ ሰጥተን ከሁለቱም ፓርቲዎች ባላቸው አቅም ለመርዳት ዝግጅት እያደረግነ ነው የምንገኘው። ይሁንና መንግስት በበኩሉ የተፈናቃዮችን ብዛት አስር ሺህ ብቻ እንደሆነ የፌዴራልና የአርብቶ አደሮች ልማት ጉዳዮች ሚኒስትሩን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። በቅርቡ ቪኦኤ በችግሩ ዙሪያ ያነጋገራቸው የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የህዝብ ግንኙነትና ሚዲያ ዳይሬክተር ጀኔራል አቶ መሐመድ ሰይድ ለተጎጆዎች የሚደረገውን ድጋፍ ዘርዝረው ነበረ ከሁለቱም አቆረባ ስላሉ በአንድ በኩል ተጨማሪ የሆነ የህዝብ መፈናቀል እንዳይኖር ጥብቅ ክትትልና ድጋፍ እያደረገ ያለበት ሁኔታ አለ። በሌላ በኩል ደግሞ ለተፈናቀሉ ወገኖቻችን የሚያስፈልጉ ድጋፎችን ምግብም፣ ምግብ ነክ ያልሆኑ ህክም እንዳለን ጨምሮ የተለያዩ ድጋፎች እየተከናወኑ ያለበት ሁኔታ ነው ያለው። መያድና ሰማያዊ ፓርቲ በዚህ ግጭት ህይወታቸውን ላጡ ዜጎች የሐዘን ቀን እንዲታወጅም ጠይቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ